The Voice of America አስራ ስድስት ብሔራዊ ቲሞች እየተፋለሙ ያለበት የ2017 የአፍሪካ እግር ኳስ ዋንጫ ውድድር በጋቦን አስተናጋጅነት ዛሬም ቀጥሏል። አሁን ቅርብ ጊዜ ባበቃው የጋቦንና ቡርኪና ፋሶ ግጥሚያ አንድ ለአንድ በሆነ ውጤት ተጠናቋል። ከ30 ደቂቃዎች በኋላ ካሜሩን ከጊኒ ቢሳው ይጋጠማሉ። ሰለሞን ክፍሌ በቀጣይ ዘገባው የኤ ምድቦችን ያስተዋውቃል። ከዜናው እንደሰማችሁት የጋቦንና ቡርኪና ፋሶ ጨዋታ አሁን ቅርብ ጊዜ ነው ያበቃው። በነገራችን ላይ የኤ ምድብ ጨዋታዎች በሙሉ የሚደረጉት በዋና ከተማዋ ሊብረቪል በሚገኘው ስታድ ደ ላሚቲ ወይም በአሚቲ ስታዲየም ነው። በቅጽል ስም ፓንተርስ እየተባሉ የሚጠሩት የጋቦን ብሔራዊ ቡድን ተጫዋቾች በዋንጫ ውድድሮች ተሳትፈው ያስመዘገቡት ትልቁ ድል በ1996 እና በ2012 ዓ ም ሩብ ፍጻሜ መድረስ ነው። ከዚያ አልፈው አያውቁ። የሚጫወቱትና ያረፉት ግዙፍ ድጋፍ በሚያገኙበት በዋና ከተማዋ ሊብረቪል በመሆኑ በተጫወቱ ቁጥር ለማሸነፍ የተሻለ ዕድል ይኖራቸዋል ተብሎ ነው የሚገመተው። በመክፈቻው ዕለት ከጊኒ ቢሳዋ ጋር እኩል አንድ ለአንድ በመለያየታቸው ግን ግምቱ ገና ከጅምሩ ከሽፏል። በሌላ በኩል ደግሞ የቲሙ ጥንካሬ ያለው በአጥቂው መስመር እንጂ በተከላካይ ጎን ባዶ ነው። የስፓኙ አሰልጣኝ ካማቾ ሪያል ማድሪድን ሁለት ያሰልጥነዋል። ስፔንን በ2002 የዓለም ዋንጫ ለሩብ ፍጻሜ አድርሰዋል። የጋቦን ቁልፍ ተጫዋች ለጀርመኑ ቦርሽያ ዶርትሙንድ በአጥቂ መስመር ተሰላፊው ፔየር ኤሜሪክ ኦባሜያንግ ነው። ኦባሜያንግ በ2015 16 የቡንደስሊጋው ኮከብ ተጫዋች ተብሎ የመጀመሪያው አፍሪካዊ ተሸላሚ ሆኗል። የ27 ዓመት ጎልማሳ ነው። ቡርኪና ፋሶዎች ስታሊየን በሚል የቅጽል ስም ይታወቃሉ። በ2013 ዓ ም ለዋንጫ ፍጻሜ ደርሰው በሁለተኝነት አብቅተዋል። ቡርኪና ካለፉት 12 ቶርናሜንቶች በ10ሩ ተሳትፋለች። በ1998 ውድድሮቹን አስተናግዳለች። በ2013ቱ ደቡብ አፍሪካ ባስተናገደችው የዋንጫ ውድድር ስታሊየን ከሀገራቸው ውጭ አንዴም ያላሸነፉበት ሆኖ ተመዝግቧል። በመክፈቻው በኢትዮጵያ ላይ የተጎናጸፉት ድልም ከሀገራቸው ውጭ ለመጀመሪያ ጊዜ ያሸነፉበት ሆኗል። በ2015 ኢኳቶሪያል ጊኒ ባስተናገደች ጊዜም ቡርኪና አንድም ጨዋታ ሳታሸንፍ ተመልሳለች። ኮከብ ተጫዋቿ ቤርትራንድ ትራውሬ ተከላካይ መስመሩን ማርበድበድ የሚችል ጎበዝ አጥቂዋ ነው። ቡርኪና ፋሶ ከሰላሳ አንዱ የአፍሪካ ዋንጫ በአስሩ ተሳትፋለች በስምንቱ ከግሩፕ ደረጃ ማለፍ ግን አልቻለችም። ካሜሩን ዘኢንዶሚትብል ላይንስ በመባል ይታወቃሉ። አንበሶቹ አራት ጊዜ የአፍሪካን ዋንጫ አንስተዋል። በ1984 በ1988 በ2000ና በ2002 ዓ ም መሆኑ ነው። የቀድሞ ኮከብ ተጫዋቾቹ ከተለዩት ወዲህ ካሜሩን ቁልቁል ሲወርድ እንጂ ወደ ላይ ሲወጣ አልታየም። ለአፍሪካ ፉትቦል እንደ ወርቅ ይታይ የነበረው ካሜሩን ዛሬ አንበሳ ሲያረጅ ምን ይሆናል ነው የሚባለው አይነት ሆኗል። አሰልጣኟ የቤልጂጉ ሁጎ ብሩስ ገና ከቡድኑ ጋር አመት እንኳ አልሞላውም። ከዚህ ቀደም የግሪክን፣ የቱርክና አልጄሪያን ቡድኖች አሰልጥኗል። ኮከብ አጥቂዋ ቤንጃሚን ሙካንጆ ለፈረንሳዩ ሎሪያን ክለብ ይጫወታል። በመጨረሻም ጊኒቢሳው ዘጅሩቱስ በመባል የሚታወቃሉ። ጊኒቢሳው ከአፍሪካ በጣም የደህዩ ሀገሮች አንዷ ናት። የተባበሩት መንግሥታት ድርጅት ደረጃዋን በግርጌ ካሉት አስሩ አስቀምጧታል። ለጋቦን ዋንጫ ፍጻሜ ለማለፍ ዘመቻ ከመጀመሯ በፊት ጊኒ ቢሳው 32 ዓለም አቀፍ ውድድሮች አድርጋለች። ከእነዚህ ሁሉ በአራቱ ብቻ ነው ያሸነፈችው። አብዛኞቹ ተጫዋቾቿ ለፖርቱጋል ዝቅተኛ የሊግ ክለብ የሚጫወቱ ናቸው። አሰልጣኟ ባሲሮ ኮሌ ቲሙን በ2003 እና በ2010 መካከል ሲያሰለጥን ከቆየ በኋላ አሁን ተመልሶ መጥቷል። ቀድሞ ተጫዋች በነበረበት ወቅት በ14 ዓለም አቀፍ ግጥሚያዎች ላይ ስድስት ጎሎችን አግብቷል። እናም አዲሶቹን መስመር ለማስያዝ ጥሩ አማራጭ ሆኖ ቀርቧል። አድማጮች፣ ነገ የቢ ምድቦቹን አስተዋውቃለሁ። ለዛሬ ሰላም፣ ደህና ቆዩ።